ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። እሁድ፣ መስከረም 3 2013 ዓ.ም። መስከረም ጠባ፣ አዲስ ዓመት ባተ። ድጋሚ እንኳን አደረሳችሁ። ክቡራትና ክቡራን ከአሜሪካ ድምፅ ጤና ይስጥልኝ። የኢትዮጵያና የአውሮፓ የዘመን አቆጣጠር እነሱ ወደ እኛ ይመለሱ እንጂ እኛ ወደ እነሱ አንመለስም። አንደኛ ሰባት ዓመት የሆናቸው ሴብሲቲዎች መሳሳቱን ራሳቸው ጽፈዋል። ተሳሳትን ካሉ ወደ ትክክለኛ የዘመን አቆጣጠር የመመለስም የመመለስም ሂደት ለእነሱ ሊጠየቁ ይገባል። እነ ጁልየስ ቄሳር ለራሳቸው ክብር ጁላይ ብሎ በስየ መወር አውግስጦስ ቄሳር ኦገስት ብሎ በሰየ መወር ጦግሚን በታት ነው አንዳንድ ለስ ጨምረዋል። ኢትዮጵያ ግን በጣዖታትን ስያሜ የነገስታትን ስያሜ የሌለባት ስነ ፍጥረትን ማዕከል ያደረገች ሀገር በመሆኗ ወደኛ ሊመለሱ ይገባል እንጂ እኛ ወደ እነሱ ሊመለሱ መጋቤ ሐዲስ ሮዳስ ታደሰ የሁለቱን የዘመን ቀመሮች ምንነት በዚህ ምሽት ያብራሩልናል። ራዕይ ለኢትዮጵያ ወይም ቪዥን ኢትዮጵያም ስሙ ነው። ዘጠነኛ ጉባኤውን ትናንት ለሦስተኛ ቅዳሜ አድርጓል። እያንዳንዱ አራት ሰዓት አካባቢ ያህል እየፈጀ ነበረ። በየቀኑ አራት አራት ተናጋሪዎች ነበሩ። ስለዚህ አሁን በሶስቱ ሳምንት ላይ አስራ ሁለት ሰዎች ጽሁፋቸውን ያቀርበዋል። ተሳታፊዎቹ በፌስቡክ እንዲሁም ደግሞ በዙም ጥያቄዎችን ያቀርቡ ነበረ። ፕሮፌሰር ሚንጋ ነጋሽ የጉባኤው አስተባባሪ ኮሚቴ ሰብሳቢ ናቸው። ይዘናቸዋል። የአዲሱን ዓመት የመጀመሪያ እሁድ ምሽት ዘና ባሉ ዘገባዎችና ጣዕመ ዜማ አብራችሁን ቆዩ። ሶሎሞን አባተ ነኝ የማስተናግዳችሁ። በቅድሚያ የምሽቱን ዋና ዋና የዓለም ዜና እናስደምጣችሁ። እንደምናመሻችሁ አድማጮች የዕለቱን አጠር ያሉ ዜናዎች የማሰማችሁ ጽዮን ግርማ ነኝ። ከጤና ሚኒስቴር ካገኘነው የኮቪድ-19 ዕለታዊ መረጃ የምሽቱን ዜና እንጀምራለን። ባለፉት 24 ሰዓታት ውስጥ ለ7162 ሰዎች በተደረገ የላብራቶሪ ናሙና ምርመራ 413 ሰዎች በኮሮና ቫይረስ መያዛቸው ተረጋግጧል። በዛሬው ዕለት በጽኑ ታመዋል የተባሉት ደግሞ 342 ሰዎች ናቸው። የ17 ሰዎች ሕይወት ዛሬ በኮሮና ቫይረስ ምክንያት አልፏል። በአጠቃላይ በኢትዮጵያ እስካሁን በቫይረሱ የ የተያዙ ሰዎች ቁጥር 64301 ደርሷል። በሌላ በኩል 49 ሰዎች ከበሽታው ያገገሙ ሲሆን በአጠቃላይ እስካሁን ድረስ 24983 ሰዎች ከበሽታው አገግመዋል ተብሏል። በሌላ ዜና የኢትዮጵያ መንግስትና ቢጂአይ ጤና ኢትዮጵያ የተባለ የቻይና ግዙፍ ኩባንያ ኢትዮጵያ ውስጥ በትብብር የገነቡት የኮሮና ቫይረስ መመርመሪያ ኪት ማምረቻ ፋብሪካ ዛሬ በይፋ ተከፍቷል። ቦሌ ለሚ ኢንዱስትሪያል ፓርክ ውስጥ የመመርመሪያ ኪት ማምረቻ ፋብሪካውን በይፋ መርቀው የከፈቱት ጠቅላይ ሚኒስትር አብይ አህመድ ለብሔራዊ ቴሌቪዥን ጣቢያ እንደገለጹት የምርት ስራውም ከቻይና መንግስት ጋር በመተባበር የሚሰራ መሆኑን ጠቁመዋል። ፋብሪካው በዓመት አስር ሚሊዮን የመመርመሪያ ኪቶችን የማምረት አቅም አለው ተብሏል። ለተቀረ የአፍሪካ ሀገርም ምርቱን ለመላክ የሚያስችል አቅም ተፈጥሯል። እንግዲህ በአፍሪካ ቴስት ኪት የሚያመርቱና በቂ ላብ ያላቸው ሀገራት እንብዛም ስላልሆኑ የእኛን በበቂ ደረጃ ካሟላን በኋላ ሌሎች አፍሪካ ወንድሞቻችን እንዲጠቀሙ ኤክስፖርት እናደርጋለን። የዚህ የቢጂይ ፕሮጀክት ከቴስት ኪት ማምረት በተጨማሪ ኢትዮጵያ አየር መንገድ በትራንዚት የሚዘዋወሩ ከሚሊዮን በላይ ሰዎች በአመት ላብ ተቋቁሞ እዛው ቴስት ይደረጋል። በከተማችን ተጨማሪ ላቦች ይቋቋማሉ። ይህ ካፓሲቲ በድምሩ በአጭር ጊዜ ውስጥ የኢትዮጵያ መንግስት ከሌሎች ባለድርሻ አካላት ጋር በመተባበር ኮሮናን እንደ እድል ለመጠቀም የውጭ ምንዛሪ ለማስቀረት ተጨማሪም በኤክስፖርት ለማግኘት የተጠቀመው እጅግ የሚያበረታታ ስራ ነው። ፋብሪካው የኮሮና ቫይረስ ስርጭት ከተገታ በኋላ ለኤችአይቪና ቲቪ የላብራቶሪ መመርመሪያ የሚያገለግሉ ኪቶችን እንደሚያመርት የጤና ሚኒስቴር በፌስቡክ ገጹ ላይ አስፍሯል። ወደ ዓለም አቀፍ እለታዊ የኮቪድ-19 ሁኔታ ስናልፍ በመላው ዓለም የኮሮና ቫይረስ ተያያዦች ቁጥር 29 ሚሊዮን ደርሰዋል። ዩናይትድ ስቴትስ ስድስት ነጥብ 8 ሚሊዮን ህዝቦቿ በኮሮና ቫይረስ ስለተያያዙ ከዓለም ቀዳሚውን ስፍራ እንደያዘች ነው። ህንድ ደግሞ በየቀኑ ከፍተኛ የኮሮና ቫይረስ ተያያዦች ቁጥር እየጨመረባት በመሆኑ አራት ነጥብ ሰባት ሚሊዮን ሰዎች በቫይረሱ በመያዛቸው ከዓለም ሁለተኛ ደረጃ ላይ ትገኛለች። አራት ነጥብ ሶስት ሚሊዮን ሰዎች የተያዙባት ብራዚል ደግሞ ሶስተኛ ሆናለች። የግሪክ ባለስልጣናት ግሪክ በሌዝቦ ደሴት አካባቢ በሚገኝ መጠለያ የነበሩ ሶስት መቶ የሚሆኑ መጠለያ አልባ ስደተኞችን ወደ ጊዜያዊ መጠለያ አዛወሩ። ላለፉት አምስት ዓመታት እጅግ በተጨናነቀ ሁኔታ አስራ ሁለት ሺህ የሚሆኑ ጥገኝነት ጠያቂ ስደተኞች ይኖሩበት የነበረው የሞሪያ መጠለያ ጣቢያ በእሳት ከተያያዘ በኋላ ነው የተወሰኑት ስደተኞች እንዲዛወሩ የተደረገው። የእሳት አደጋው መንስኤ አሁንም በምርመራ ላይ መሆኑን ባለስልጣናት ለቪኦኤ ገልጸዋል። ነገር ግን ከስደተኞቹ መካከል ሰላሳ አምስት ሰዎች በኮሮና ቫይረስ መያዛቸው ከተረጋገጠ በኋላ ተነጥሎ መቀመጥ በሚለው ትዕዛዝ ምክንያት በተፈጠረ አለመግባባት የተነሳ እሳት ሊሆን እንደሚችል ጥቆማ ሰጥተዋል። አዲስ የተወለዱ ህጻናትን የፕላስቲክ ቦርሳ እና ድንኳን የተሸከሙ ስደተኞችም ታይተዋል በየመንገዶቹ ላይ። በተጨማሪም ዛሬ የፕላስቲክ ጠርሙሶችን በመወርወር ተቃውሟቸውን ይገልጹ የነበሩ ስደተኞች ወደ ሌላ መጠለያ ጣቢያ ከማዛወር ይልቅ በጥያቄያቸው መሰረት ወደ ሌሎች የአውሮፓ ሀገራት እንዲዛወሩ እንዲፈቀድላቸው ሲጠይቁ ተሰምተዋል። የሞሪያ መጠለያ ጣቢያ የተሰራው 2300 ስደተኞችን እንዲይዝ ተደርጎ ቢሆንም አስር ሺ ተጨማሪ ስደተኞች በመጨመራቸው ከፍተኛ ቀውስ ያለበት መጠለያ ጣቢያ ነበር ተብሏል። አድማጮች፣ ዜናው አበቃ። ከቀሪ የእሁድ ምሽት ዝግጅታችን ጋር አብራችሁን ቆዩ። አመሰግናለሁ ጽዮን ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ሄርዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ መስከረም 3 2013 ዓ ም ምሽት ፕሮግራም ነው።

ዳዊት ጽጌን አማን ይሁን ነው የሰማችሁት አሜን አማን ይሁን ለንደን ላይ ትናንት የኢትዮጵያ ቀን ተከብሯል አስተባባሪዎቹ አንዱን አነጋግረናል። እህት ወንድም ቢሞት በሀገር ይለቅሳል፣ አባት እናት ቢሞት በሀገር ይለቅሳል፣ አገር ይሞት እንደሁ ወይት ይደረሳል። ዘበሰማያት አሁና ዘበሰማያት በኢትዮጵያ ስለ ቢለን ጊዮርጊስ ከደሴ ዘገባለን። ከየአውደ ዓመት ጣዕመ ዜማው ጽዮን ግርማ መረጥ መረጥ አድርጋ አብራኛለች። ዘና ብላችሁ ታደሙን። አሁን ወደ መጀመሪያው ቅንብር እንዝለቅ። የኢትዮጵያና የአውሮፓ የዘመን ቀመርና ታሪካቸው የኢትዮጵያ የዘመን አቆጣጠር መለየት ምንጩ ምንድን ነው? አቆጣጠሯ መለየቱ ምን ጠቀማት? ያሳጣትስ ነገር ይኖር ይሆን የሚሉ ጥያቄዎችን ሀብታሙ ስዩም አንስቶ መጋቤ ሐዲስ ሮዳስ ታደሰን አነጋግሯል። መጋቤ ሐዲስ ሮዳስ የሥነ ፈለክ ምሁር፣ የበርካታ ሃይማኖታዊና የጠፈርት ሳይንስን የሚመለከቱ መጻሕፍትም ደራሲ ናቸው። የኢትዮጵያ የዘመን አቆጣጠር ከሌላው ዓለም እንደምን እንደሚለይ እንዲህ ሲሉ ያስረዳሉ። እንግዲህ መላው ዓለም የሶላር ካሌንደር ወይም የፀሐይ የዘመን ቀመር ይጠቀማል ወይም ሉናር ካሌንደር ወይም የጨረቃን የዘመን ቀመር የሚጠቀሙ ሀገራት አሉ። ሉኒ ሶላር ደግሞ ሁለቱን የሚያስተባበረ የዘመን ቀመር የሚጠቀሙ ሀገራት አሉ። እንግዲህ ቀደምት ኢትዮጵያውያን በፀሐይ ማውደ ዓመት በጨረቃ ማውደ ዓመት ስሌት ቢሆን የተራቀቁ ስለሆነ ሁሉንም የሚያስተባበረ የዘመን ቀመር አላቸው። ስለዚያም ሁለት ሺ አስራ ሶስት በፀሐይ አቆጣጠር ሁለት ሺ ሰባ አራት በጨረቃ አቆጣጠር ብለን እናስባለን። ነገር ግን ይህም ተመሳሳይ ሆኖ ሳለ አንዳንድ ክፍተቶች አሉ። የሰባት አመታት ክፍተት፣ የአስራ አንድ ቀናት ክፍተት፣ የአስራ ሶስተኛ ወር የጦርሚን ጭማሮ ወር አስመልክቶ ግን ከተቀረው ዓለም ጋራ ኢትዮጵያ ልዩነት አላት። ከአቆጣጠር ልዩነት በተጨማሪ ኢትዮጵያ የምትጠቀማቸው ወራት ስያሜና ትርጉምም የራሱ ልዩ መልዕክት እንዳለው ይሰማል። የተወሰኑትን ወራት በአስረጅነት መጥቀስ ይቻል ይሁን። እንግዲህ ከምዕራቡ አለም ጋር ያለው የዘመን ፍጻሜ ትንሽ ይለያያል። አብዛኛው ምዕራባዊ የወራት ፍጻሜ ከአምልኮተ ጣዖት ጋር የተያያዘ እና ሮማ ሲመለኩ የነበሩ የጣዖታቱን ፍጻሜ የያዘ ነው። ለምሳሌ ጃንዋሪ ብንል ጥር ማለት አይደለም። ጃኑስ የሚባል የበርና የመዝጊያ አምላክ ተብሎ ይመለክ የነበረ ዘ ጎድ ኦፍ ዶርስ የበርና የመዝጊያ አምላክ ተብሎ ጣሊያን ላይ መለክ የነበረ ነው። የካቲትም ፌብሩዋሪ ማለት የካቲት አይደለም። ቃል በቃል ፌብሩ ማለት መንጻት ማለት ነው። ለጣወት የመንጫ ስርዓት የሚከበርበት ማለት ነው። ማርች ማርች እስከሚባል የጦር አምላክ የወጣ ነው። ሚያዚያም አፕሮዳይት የምትባል ኤፕሪል ወይም አፕሮዳይት ይሏታል የጋብቻ የፍቅ የሚሏት ጎደስ ስም የወጣ ነው። ግንቦትም ሜ ማለት አይደለም ሜ ማለት ማያ ምትባል የስጦታ አምላክ የሚሏት ነበረች። ለሷ ክብር ሰይመዋታል መዋታል ሐምሌንም ብንል ጁላይ በጁልየስ ቄፋር ስም የተሰየመች ናት። ነሐሴ ኦገስት በአውግስጦስ ቄፋር የተሰየመች ናት። ሴፕቴምበር፣ ኦክቶበር፣ ኖቬምበር እና ዲሴምበር ብቻ ሰባት፣ ስምንት፣ ዘጠኝ፣ አስር የሚል ፍችን ይዘዋል። ከዛ ውጭ ሁለቱ የነገስታት፣ ሌሎች የጣዖት ነው። ወደ ኢትዮጵያ ስንመጣ ግን ትንሽ ለየት ይላል። ወቅቱንና በተለይ ቅዱሳት መጽሀፍትን ያማከለ ስያሜ ነው። ለምሳሌ ከመስከረም ብንነሳ፣ መስከረም ማለት መሴ የሚለው ቃል መሴ ከሚለው ግዕዝ ቃል ይወጣል። መሴ ማለት መሸ ማለት ነው። ከረም ደግሞ ክረምት ማለት ነው። በአንድ ላይ ስንጠቀው ምሴተ ክረምት ክረምት የሚመሽበት ወይም ክረምት የሚያበቃበት የመጠው መባቻ የሚል ፍቺ አለው። ጥንት ሄድ ጠቅም ጠቅሞች የሚል ትርጉም አለው። ጥንት መሰረት የሚል ትርጉም አለው። ምክንያቱም ኤታኒን የሚባለው ዓለም የተፈጠረበት ወር የሚባለው የጥቅምት ወር ነው። በእኛ መስከረም በጨረቃ አቆጣጠር ለሚሄዱት ጥቅምት ነው። ህዳር ማለት ሀዲራ ዲሮስ ካሌጅ እዛ አንቀጽ ይወጣል። የአዝመራ ወራት ስለሆነ ጠባቂዎች ጁሬ የሚያድሩበት ነው። ታኅሳስ ማለት የማሰስ ወራት ማለት ነው። በዚህ ታሰሰ ማለት ፈለገ ማለት ነው። በዚህ ወር ጌታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም በቤተልሔም በተወለደ ጊዜ ሶስቱ ነገስታት ወርቅ፣ ዕጣን፣ ከርቤ ይዘው ኮከቡ እየመረራቸው አይቴ አለ በተወለደ ንጉስ አይሁድ የተወለደ ይሁን ንጉስ ወዴት አለ እስመሪኤ ናቸው ኮከቦ በምስራቅ ወመጻእነ ከመ ንስግድ ሎቱ ኮከቡን በምስራቅ አይተን መርሲ ልንሰግድ መጥተናል እያሉ አስሰው ስላገኙት ታኅሳስ የሚል ስያሜ ተሰጥቷል። ጥር ማለት ደግሞ በርካታ ትርጓሜ ያለው አንደኛ አጥሬ ማለት ገዛ ማለት ነው። እንግዲህ ልደትን ይዞ ጥልቀትን ይዞ ወይም አስተሬውን ይዞ በጣም ትልልቅ በዓላት ስለሆኑ ሰው የክት ልብስ የሚገዛበት ስለሆነ ጥር ተብሏል። ስነ ጥር ማለት ራሱ የታወቀ ማለት ነው። የታወቀ ወር፣ በጣም ጋብቻ የሚደረግበት በጣም የታወቁ በዓላት ያሉበት ስለሆነ ጥር ተብሏል። ሌላው ጠይሮ ጠይሮት ማለት ምጥቀት ርዝመት ማለት ነው እና ምጡቅ የሆነ የሰናዖር ህንጻ የፈረሰበት ወር ስለሆነ ጥር ብለዋል። የካቲት ማለት ከፊት ከፊት ከፊት ወር ማለት የመሰር መካፈሻ የበልግ መባቻ ማለት ነው። መጋቢት ማለት ደግሞ እችን ወቅት ሳይንስ አለ በስነ ፈለክ ፀሐይ ቀና መጋቢት ሆነዋል የምድር ወገብ ላይ ሲጦቅ ቀንና ሌሊቱ እኩል አስራ ሁለት እኩል አስራ ሁለት ይሆናል በመቶ ሰማንያ ሁለት ቀን አንዴ በመስከረምና መጋቢት ወይም በመፀውና በጸደይ ወቅት ያን ጊዜ የጸደይ እኩሌ ስለሚሆን ስለሚመጋገብ ቀንና ሌሊቱ መጋቢት ስለዋል። ሚያዚያ ማለት የሚዚዎች ወራት የሚዛብት ወራት ማለት ነው። ሰርጌ የሚደረግበት ነው። ግንቦት ማለት የግንባታ ወራት የሚል ስያሜ ያለው የኢየሩሳሌም ግንብ መቅረሶች የተገነቡበት ወር ስለሆነ፣ ሰኔ ማለት ሰነ ማለት አማረ ማለት ነው። የሀገር ሰነ መልካም ዘር ተመርጦ ለእርሻ ለዘር የሚውልበት ማለት ነው። ሀሌ ማለት ሀሚል ሀሚሎች መረምለም ማለት ነው። እንግዲህ አረንጓዴ ለብሶ እንደ ክረምቱ ዊንተር አይደለም። የኢትዮጵያ ኢትዮጵያ ዊንተር እንደሚታወቀው በውጭ ሀገር ክረምታቸው እጠዋትን ሙሉ በሙሉ ያረግፋል። የኢትዮጵያ ደግሞ በአንጻሩ ያለመልማል ና የልምላሜ ማለት ነው። ናሴ ማለት ንሱ ንሶት ከሚለው ግሱ ንሱ አንቀጽ ይወጣል። እንግዲህ አዝሬት አትክልት ስር የሚሰጡበት የሚጨምበት ነው። ጳጉሜን ማለት ደግሞ ፈረስ ማለት ወይም ጥልፍ ማለት ነው እና የወራቱ ስያሜን የእለታት ስያሜን ትንሽ ለየት ይላል። በኢትዮጵያ የዘመን ቀመር ኢትዮጵያ ከዓለም የተለየ የቀንና የዘመን አቆጣጠር በመያዟ ምን ተጠቀመች? ትክክለኛ ነገር መያዝ በራሱ ለዓለም ጥቅም ነው። እውነትም ጠብቆ ጥበብም ጠብቆ ማኖር ማለት ለሀገር ብቻ ሳይሆን እንደ ዓለም ጠቀሜታ አለ። ለምሳሌ ያህል የሰባት ዓመት ልዩነት በስድስተኛው መቶ ክፍለ ዘመን ላይ ነው የተፈጠረው። ጥንት የሁለት መቶ ሰማኒያ አራት አመት ልዩነት ነበረ፣ ከውጭዎቹ ጋራ እንደዚህ የሰባት አመት ልዩነትም አልነበረም። ምክንያቱም እነሱ ዲዮቅልጥያኖስ ክርስቲያኖችን በብዙ ያጠፋበት የሁለት መቶ ሰማኒያ አራት አመተ ምህረት ላይ አንድ ብለው በመነሳት አመተ ሰማይታት ብለው ይቆጥሩ ነበር። እስክንድሪያን ጨምሮ መሰሉት ካንቲኖስ ክል እነ ሮም ኢትዮጵያ ግን ልደተ ክርስቶስን በማሰብ ንጉስ ቢግን በነገሰ በስምንተኛው አመት ኢየሱስ ክርስቶስ ተወለደ ብላ በታሪክ መዝገቧ ላይ ጽፋለች። እንግዲህ እንዲህ እያሉ ሲቆጥሩ እስከ ስድስተኛው መቶ ክፍለ ዘመን ላይ ቢሆና ቴዎሴፕ ጉጅ ተነስቶ ለምንድና አመተ ሰማዕታት እያልን ሁለት መቶ ሰማንያ አራት አመተ ምሕረትም አንድ ብለን የተነሳ ነው? ልደተ ክርስቶስን መነሻ ማድረግ አለብን ብሎ ወደ እኛ አቆጣጠር መጣ። ይሄ እንግዲህ የዘመን አቆጣጠር ልክ ሲያሰላ ወደ ከአመተ ሰማዕታት ወደ አመተ ምሕረት ለመምጣት እንግዲህ የስድስት መቶ አመት ሲሳር ሲያስብ የአውግስጦስ ጭፋር የደገሰበትን ዘመን አይሳፋት እንደማይቀር ይገመታል። የሰባት አመት ጭማሮ ጨመረ። የአቆጣጠራቸው ኤዲ ይባላል አኖ ዶሚኒ ማለት ኦፍ ዘ ሎርድ ወይም የጌታ አመት ማለት ነው። እንግዲህ አሁን አሁን ግን የወጡ ጥናቶች እንደሚያመለክቱ ለምሳሌ ፖፕ ቤኔዲክት ጂሰስ ኦፍ ናዝሬት ዘ ኢንፋንሲ ናራቲቭስ ግን ዓለምን ያነጋገረ አንድ መጽሐፍ ጽፈው ነበር። በቅርቡ ኦንላይን ላይ ያለ ብዙ ሚሊዮን ኮፒል የተሸጠው ዝም ብለዋል ዜና ሴቶች ዩስ ዓመተ ሰማዕታትን ወደ ዓመተ ምሕረት ለመለወጥ በሚያደርገው ጥረት ላይ ዓመተ ሰማዕታትን ወደ ዓመተ ምሕረት ሲለውጥ የሰባት ዓመት ስህተት ሰርቷል የሚል ነው። ወይም አራት ያሉት የስድስት ዓመት ስህተት ሰርቷል ብለው ስህተታቸውን አምነዋል። ስለዚህ የጌታ ክርስቶስ ታናፋለች ሁለት ሺ አስራ ሶስት ብለን ማክበራችን በራሱ በጣም በጣም ትልቅ ነገር ነው። ሁለተኛ ጎርጎርዮስ አስራ ሶስተኛ ንጉስ ቻሬዎስ ትሬንት ላይ ገደብ የለሽ ስልጣን ሰጥቶ ሰዓት ሶስት መቶ ስልሳ አምስት ሁለት ከአስራ አምስት ኬክሮስ ከስድስት ካሊቴን ከስድስት ሰዓት የነበረውን አቆጣጠር እንግዲህ ለውጦ እንደሚታወቀው ሶስት መቶ ስልሳ አምስት ሁለት ከአምስት ሰዓት ከአርባ ስምንት ደቂቃ ከአርባ ስድስት ብሎ ጥቅምት አራት ላይ ነገ ጥቅምት አምስት መሆን ሲገባ ጥቅምት አስራ አምስት ብሎ አስራ አንድ ቀን ክፍተት በአስራ ስድስተኛው ዘመን ላይ የጨመረውን ጭማሬ ሌሎች ሀገራት ሲታወሙትም በጊዜ ሂደትም ተቀብለውታል። ኢትዮጵያ ግን ከአፍሪካ በጥኝ ግዛት ቀንበር ያልተያዘች ያልተንበረከከች በመሆኗ እስካሁን አስራ አንድ ቀኗን ጠብቃለች። ሌሎቹ የአስራ ሶስተኛዋን ጳጉሜንም ለክብራቸው ለጣዖታቸው ችያኔ ሲበታ ኢትዮጵያ ግን አክብራ አስራ ሶስተኛውን ወር ይዛ በመገኘቷ እንደ ዓለም ራሱ ሊያስከብራት የሚገባ የዘመን ቀመር ነው ያላት የሚል እምነት አለ። ከኛ ባለፈ የኢትዮጵያ የዘመን አቆጣጠር ከመላው ዓለም መለየቱ የራሱ ችግሮች አሉት የሚሉት ወገኖች አሉ። ለምሳሌ ከሌሎች ሀገራት ዜጎች ጋር በሚደረጉ የንግድ ግንኙነቶችም፣ ይሆናሉ የሰነድ ተረጓሚዎችም በመሳሰሉት ወቅት ቀናትን ለመቀየር ጊዜ ይፈጃል። በአቀያየሩም ላይ ወጥ አሰራር ስለሌለ ነገሮችን ያጓትታል የሚሉ ወገኖች አሉ። ለእነዚህ ጉዳዮች የሚጠቆሙ መፍትሄዎች ምንድን ናቸው? ስለነዚህ ሀሳቦች ችስ ምንመልሳለሁት እነሱ ወደ ኛ ይመለሱ እንጂ እኛ ወደ እነሱ አንመለስም። አንደኛ ሰባት ዓመት ዲዮናቴ ሴክሲቲዩስ መሳሳቱ ራሳቸው ጽፈዋል። ተሳሳትን ካሉ ወደ ትክክለኛ የዘመን አቆጣጠር የመመለስም የመመለስም ሂደት ለእነሱ ሊጠየቁ ይገባል። እነ ጁልየት ቄሳር ለራሳቸው ክብር ጁላይ ብሎ በሰየ መወር አውግስጦስ ቄሳር ኦገስት ብሎ በሰየ መወር ቀውግሚን በታት ነው አንዳንድ ለት ጨምረዋል። ኢትዮጵያ ግን በጣዖታትንም ስያሜ የነገስታትንም ስያሜ የሌለባት ስነ ፍጥረትን ማዕከል ያደረገች ሀገር በመሆኗ ዓለም ወደኛ ሊመለሱ ይገባል እንጂ እኛ ወደ እነሱ ሊመለሱ። በዚህ እውነት ካለ እውነቱም ጊዜ ምናልባት ይሄን አባቶቻችን ምንም በኢኮኖሚ ደሀ ሊሆኑም በአይምሮ ልዕልና ከፍ ከፍ ደረጃ ያሉ በመሆናቸው ይህን ነገር አስጠብቀው ቆይተዋል። እኛም ዓለም ወደኛ ሊመለሱ ይገባል እንጂ እኛ ወደ ዓለም ሊመለስ አይገባም የሚል የራሴ ሆነ ምልከታል። መጋቢ ሐዲስ ሮዳስ ታደሰ ለነበረን አጭር ቆይታ በጣም አመሰግናለሁ። መልካም ባህል ይሁንልዎት፣ መልካም አዲስ ዓመት ይሁንልዎት። ለሁላችን ሁላችን መልካም ይሁን። እንኳን ለዘመነ ማቴዎስ ሁላችንን በሰላም አደረሰን እላለሁ። አመሰግናለሁ፣ አመሰግናለሁ መጋቢ ሐዲስ ሮዳስን። እንዲሁም ዘመን ከዘመን አውዳመቱ አጣሉ ወላው No te es ከተመረ ለገሰ ነው። ከአውድ ዓመት ጋር ያቆየን፣ አመሰግናለሁ። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን ዝግጅት ነው እየተከታተላችሁ ያላችሁ። ዝግጅቶቻችንን በዌብሳይታችን አምሐሪክ ዶት ቪኦኤ ኒውዝ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል። በትዊተር፣ በኢንስታግራም፣ በዩቱብም ታገኙናላችሁ። ሐሳቦቻችሁን አንሸራሽ ነው እንግሊዝ ውስጥ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያ የአዲሱን ዘመን መግባት አስታከው ትናንት ለንደን ላይ የኢትዮጵያ ቀንን አደባባይ ወጥተው አክብረዋል። ዝግጅታቸው በኢትዮጵያ ባንዲራ ያሸበረቀና በተለያዩ ጣዕመ ዜማዎች የደመቀ ነበር። ተፈጥሮችም ተደምቀዋል። ከለንደን የኢትዮጵያ ቀን ክብረ በዓል አዘጋጆችና አስተባባሪዎች አንዱ ወደ ሆኑት ወደ አቶ አለባቸው ደሳለኝ ደውዬ ነበር። ጤና ይስጥልኝ አቶ አለባቸው፣ እንኳን አደረሶ። በጣም አመሰግናለሁ ሰለሞን፣ እንኳን እናንተንም በሰላም በጤና ለአዲሱ አመት ለኢትዮጵያ ሁለት ሺህ አስራ ሶስት አደረሳችሁ በማለት እኔም ምስጋናዬን አቀርባለሁ። አመሰግናለሁ። በቅድሚያ እስቲ ማንነት ሆን ያስታውሱልኝ፣ ለአድማጭ አለባቸው ደሳለኝ በምኖረው በዚህ በዩናይትድ ኪንግደም ነው። ኦልሞስት ለሀያ ሰባት አመት ነው በዚህ በለንደን ነዋሪነቴ። አቶ አለባቸው ትናንት ቅዳሜ የኢትዮጵያን ቀን ማክበራችሁን አይቻለሁኝ በፌስቡክ ፖስቲንጋችሁና ቀደም ሲልም አንዳንድ መልእክቶቻችሁንም ስከታተል ነበር። እንዴት ሆነ ለመሆኑ? በጣም ደስ የሚል ቀን ነበር ያሳለፍነው ዋናው የኢትዮጵያ ቀን ዓላማ አርገን ስንነሳ ይሄ አዲሱ ሁለት ሺ አስራ ሶስት የኢትዮጵያ አዲስ አመት መልካም ምኞት የምንገልጽበትና ቂምን አምክነን ፍቅርን አንድነትን ሰላምን የምንሰብክበት የወንድማ ማቾች ቀን ለማድረግ ያሰብ ነው ዝግጅት ነበረ። ሆኖም ግን በዚህ በኮቪድ አስራ ዘጠኝ ምክንያት ብዙ ሰው ወደ አደባባው እንዳይመጣ ስለተከለከለ ከሰላሳ ሰው በላይ መሰብሰብ እንደማይችል ተገልጾልን ነበር በፖሊሶችም። ነገር ግን እኛ ያለውን ሁኔታ በማስረዳታችን ሕጉ የሚጸናው ወይም ደግሞ የወጣው ሕግ በዚህ በለንደን ሁለተኛ ዙር ወረርሽኙ ሊገባ ይችላል በሚል ስጋት ውስጥ ከፍተኛ የመንግስት ኃይሎች እዚህ ለንደን የሚገኘው የህክምና ባለሙያዎች በሰጡት ማሳሰቢያ መሰረት መንግስት ያወጣው ከሰኞ ጀምሮ ነው። ሰኞ ነገ ማለት ነው። ከነገ ጀምሮ ማለት ነው። የሚፀናው ማለት ነው። ስለዚህ ቅዳሜ ዕለት ግን እኛ ይህንን በዓል እንድናዘጋጅ ስለተፈቀደልን አብዛኛው ከፍተኛ ስጋት ውስጥ የገባ ነው ምንድን ነው በዚህ በአዲስ ዓመት በርካታ ኢትዮጵያኖችን ጠርተን ምናልባት ችግር እንዳይፈጠርብን በማለት ብዙ የፕሮሞሽን ስራዎችን አቁመን ነበር ማለት ነው ሰው እንዳይመጣ ነገር ግን ሰው በአጠቃላይ ይህን አዲስ አመት በሰላም በፍቅር ከኛ ጋር ለማሳለፍ ወደ አደባባው መጥቷል በርካታ ኢትዮጵያኖች ነበሩ እጅግ በጣም ደስ የሚል ቀን ነው ያሳለፍ ነው ዋናው ትልቁ ዓላማችን ቂመኝነትን ትተን በዚህ በ2013 መላው የኢትዮጵያኖች አንገት ለአንገት ተቃቅፈው አዲሱ ዓመት የሰላም የፍቅር እንዲሆንላቸው መልካም ምኞታችንን ለመግለጽ ነበረ። እንዳልኩህ በጣም በተሳካ ሁኔታ ፈጽመናል። አቶ አለባቸው ፌስቡክ ላይ እንዳየኋችሁም ትንሽ በርከት ያለ ቁጥር ያለው ሰው ነው የተሰበሰበው። እና ስብጥራችሁ ምን ይመስል ነበር? ለመሆኑ ግብዣችሁስ ለማን ነበረ? ግብዣችን በመላው ዩናይትድ ኪንግደም ለሚገኙ የኢትዮጵያ ወዳጆች እና ኢትዮጵያኖች፣ ትውልድ ኢትዮጵያኖች ሲሆኑ በኮሚኒቲው ውስጥ ታዋቂ የሆኑ ሰዎች በቤተ ክርስቲያን፣ በእስልምናው ሃይማኖት እንዲሁም ደግሞ የተለያዩ ድርጅቶች ያሉበት ስለሆነ እነሱ ሁሉ መጥተው መልካም ምኞታቸውን እንዲገልጹ ነው ያደረግነው። አብዛኛዎቹ መጥተው የተሰማቸውን መልካም ምኞት አስተላልፈው ነው የሄዱት። መልእክታችሁን ስታስተላለፉ ለማን ነበር የምታስተላልፉት? የጠቅላይ ሚኒስትሩን ስም እየጠራችሁ ስትናገሩ አይቻለሁ። ትክክል ነው። ዋናው ትልቁ መልእክታችን በዚህ አጋጣሚ ሁለት ሺ አስራ ሶስት የሰላም የፍቅር እንዲሆንልን ለኢትዮጵያ ሕዝብ ግልጽ የሆነ ልባዊ ምኞታችንን ከገለጽን በኋላ ለዶክተር አብይ ኢትዮጵያን እንዲጠብቅ ኢትዮጵያን ባደራ ያስረከብናቸው ስለሆነ ለኢትዮጵያ ከፍታ ኢትዮጵያ በሁለት ሺ አስራ ሶስት ደግሞ የተሻለ የዲሞክራሲ የፍትህ እና እንዲሁም ደግሞ የአንድነት የሰላም ጊዜ ሊያደርጉ በሚችል ሁኔታ ጠቅላይ ሚኒስትር አብይ ይህንን ኃላፊነት ወስደው ስለሆነ አመራር እየሰጡ ያሉት እኛ ደግሞ ለውጡን በትክክል የምንደግፍ በመሆናችን የተነሳ እሳቸው ለሚሰጡት አመራር ሁሉ መልካሙን እየተመኘንላቸው ወደፊት ኢትዮጵያን ለከፍታ እንደሚያደርሷት በመተማመን መልካም የስራ ዘመን እንዲሆንላቸው ሙሉ ተመኝተናል። አቶ አለባቸው፣ መቼም ስሜትን መግለጽ ፍላጎትን፣ መልካም ምኞትን መግለጽ አንድ ነገር ነው። በግልም በህብረትም ሆኖ ከዚህ በፊት ሰልፎችንም አድርጋችኋል። ትናንትናም እንደዚሁ አደባባይ ላይ ወጥታችሁ ይህንን መልእክታችሁን አስተላልፋችኋል። ነገር ግን ሰላም፣ መተሳሰብ፣ ቂመኝነትን ማጥፋት እንደገለጹት በሰልፍና በእንደዚህ አይነት የአደባባይ ትዕይንቶች ብቻ የሚሆ ሊሆን የሚቻል ነገር አይመስልም። ለንደን ኢትዮጵያ ውስጥ በዚህ ዓመት የታዩት ጥሩ የማይባሉ ሁኔታዎች ከተንጸባረቁባቸው አካባቢዎች አንዱ ነው። ከኢትዮጵያ ውጭ ሰፋ ባለ ሁኔታ ማለት ይቻላል ጥሩ ባልሆንም ገጽታው ማለት ይቻላል። በእውነት በሌሎች አካባቢዎች የሚታዩ የተቃውሞና እንደዚህ መቃቃር አይነት ምልክቶች ቢኖሩም የለንደንን ያህል ግን ትንሽ ሁከት የተደባለቀበት ሁኔታ ብዙ አልታየም። በሌሎች አካባቢዎች እንዲህ አይነቱ ሁኔታ እንዳይቀጥል መግባባት እንዲኖር ከሰልፎችና ከትርኢቶች ሌላ በግል በመገናኘት በተናጠል ከሌሎች ጋር በመነጋገር የምታደርጓቸው ጥረቶች አሉ ያሰባችኋቸው ስራዎች አሉ። ትክክል ነው። ወደፊት የተለያዩ ኮንፈረንሶችን ለማዘጋጀትና የውይይት መድረኮችንም ለማቀነባበር በሚቻልበት ሁኔታ እየተዘጋጀንበት ያለነው ነገር ነው። እንዳልከው አቶ ሰለሞን ዝም ብሎ ብቻ በጩኸት ወይም ደግሞ በሰላማዊ ሰልፍም ሆነ በዚህ አይነት ሁኔታ እንዲያሉ ችግሮችን የኮሚኒቲ ችግሮችን እንፈታለን ብለን አናስበም። እኛም ግን እኛ ለውጡን የምንደግፍበት ዋናው ዓላማ ብዙ ዋጋ ከፍለንበታል። ይሄ ለውጥ እንዲመጣ ሀያ ሰባት ዓመት ሙሉ እኛ በአውሮፓ በረዶ እየበላን እየወደቅን እየተነሳን ጮሆናል ታግለናል። ስለዚህ ይሄ ለውጥ በምንም አይነት ሁኔታ እንዳይቀለበስ ደግሞ ጽኑ እምነት አለን። መንግስት በእርግጥ የተለያዩ ድክመቶች ሊኖሩ ይችላሉ። እነዚህ ድክመቶች ደግሞ በሂደት ማስተካከል እንዳለበት መንግስትንም አበክረን እያሳሰብን ነው ያለ ነው ያሉትን ሁኔታዎች ደግሞ በመመካከርና ባለው በተረጋጋ ሁኔታ በሰለጠነ የዲሞክራሲ ሁኔታ ነው መፍታት የምንችለው እንጂ ጭራሽ ይህን የመጣውን ለውጣችንን ልናጨልም ፍላጎት ስለሌለን በለንደን የምንገኝ ኢትዮጵያኖች ሁሉም አንድ አይነት አመለካከት አለን ማለት ሳይሆን የተለያየ አስተሳሰብ ያላቸው አሉ፣ የተለያየ የፖለቲካ አጀንዳ ያላቸው አሉ። እኛ ግን ምንም አይነት የፖለቲካ አጀንዳ እንዳይለንም፣ እኛ አገር ወዳድ ኢትዮጵያኖች ነን። ስለዚህ ትንንሽ ነገሮችን እያነሱ የሚያጫጩትንና ወይም ደግሞ ሀገራችን አሁን ያለችበትን ይሄን ለውጥ በተሻለ ሁኔታ እንድታካሄድ ሊያደርጉ የሚችሉ አመራር የሚሰጡት ኃይሎች ኃላፊነትን ወስደው ስለሆነ ኢትዮጵያን እየመሩ ያሉት፣ ኢትዮጵያ ለውጡ እንዲቀጥል ከፍተኛ የሆነ ፍላጎት ስላለን በዚህ መሰረት እንደግፋለን። እኛ አቶ አለባቸው ደሳለኝ፣ ምኞታችሁ ጥረታችሁ የተሳካ እንዲሆን ከልብ እመኛለሁ። ከአሜሪካ ድምፅ በባልደረቦቼ ስም ከእኔም በኩል ለሰጡኝ ጊዜ እጅግ በጣም መረጌ አመሰግናለሁ። መልካም ዓመት እንዲሆን እመኛለሁ ለእርስዎ፣ ለቤተሰቦ፣ እንዲሁም ለመላ ኢትዮጵያውያን አብረውት ላሉም በሌሎች አካባቢዎችም ላሉ። ዜርስትልኝ ሰለሞን፣ እኛም ምኞት መልካም ምኞትህን ከልብ በፍቅር ፍጹም ትህትና በተሞላበት ሁኔታ ተቀብለናል። ስለዚህ እንዳልከው ለመላው የኢትዮጵያ ሕዝብ በየትኛውም ዓለም ለሚገኙ ኢትዮጵያኖች በሙሉ መልካም አዲስ ዓመት የፍቅር የሰላም እንዲሆንላቸው እንመኛለን። እግዚአብሔር ይስጥልን። እናመሰግናለን። ወገሬ እንኳን አደረሰሽ። እናታለም ውዴ፣ የመኖሬ ዋታ ክብሬነሽ ኩራቴ። እንዳይከፋሽማ ሆድሽ እንዳይባባ ይሄው መጣሁልሽ መስከረም ሲጠባ እዮሃ አበባ። ውሃ በመስፍን በቀለ ነበር። አመሰግናለሁ። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችን ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶር እና ከአፕ ስቶር ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። አየር ላይ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ወደ ተከታዩ ዝግጅት ላሻግራችሁ ቪዥን ኢትዮጵያ ወይም ራእይ ለኢትዮጵያ ዘጠነኛ ዓመታዊ ጉባኤውን በኢንተርኔት ላይ ስብሰባ እያካሄደ ይገኛል። ለሰባት ተከታታይ ቅዳሜዎች የተዘጋጀው ጉባኤ የሦስተኛ ቅዳሜ ሥራውን ትናንት አከናውኗል። የጉባኤውን አዘጋጅ ኮሚቴ ሰብሳቢ ፕሮፌሰር ሚንጋ ነጋሽን ማምሻውን አግኝቼ አነጋግሬያለሁ። ጤና ይስጥልኝ ፕሮፌሰር ሚንጋ እንኳን ለአዲሱ ዓመት አደረሶ አደረሳችሁ። እንኳን አብሮ አደረሰን እስጥልን ለሁላችንም አሜን ፕሮፌሰር ሚንጋ እንግዲህ ቪዥን ኢትዮጵያ ወይም ራእሌ ለኢትዮጵያ ሰሞኑን ዘጠነኛ ጉባኤውን እያካሄደ ነው በምን ሁኔታ ነው እየተካሄደ ያለው ጉባኤው ውስጥ ያጠር ያለ ማብራሪያ ቢሰጡኝ አ ጉባኤው እየተካሄደ ያለው በኢንተርኔት እና በፌስቡክ እየተላለፈ ነው እስካሁን ሶስት ቅዳሜዎችን አድርገናል እያንዳንዱ አራት ሰዓት አካባቢ ያህል እየፈጀ ነበረ። በየቀኑ አራት አራት ተናጋሪዎች ነበሩ። ስለዚህ አሁን በሶስቱ ሳምንት ላይ አስራ ሁለት ሰዎች ጽሁፋቸውን አቀርበዋል። ተሳታፊዎቹ በፌስቡክ እንዲሁ ደግሞ በዙም ጥያቄዎችን ያቀርቡ ነበረ። ከፌስቡክ ሰሞኑን ያገኘነው መረጃ በአባይ ሚዲያ ፌስቡክ ላይ ነው እየወጣ ያለው የመጀመሪያው ስብሰባ ወደ ሰላሳ አንድ ሺህ ሰው እንዳየው፣ ሁለተኛው ወደ አስራ ስምንት ሺህ እና የትናንትናው ደግሞ ወደ አስራ አንድ ሺህ ሰው እንዳየው ነው ያየ ነው። ሌሎቹ ደግሞ ዌብሳይቶቹ እንደዚሁ እየወሰዱ እየለጠፉት ነው። ግን የኮፒራይት መብት የማያከብሩ ስላሉ ትንሽ አስቸግረውናል። ገና ጽሁፉ ያለው እና ቪዲዮዎቹ ያሉት አባይ ሚዲያ ፌስቡክ እና በነሱ በዩቲዩብ ላይ ነው ያሉት። ምን ምን ነጥቦች ተነሱ? በእነዚህ በአስራ ሁለት ጽሁፎች ላይ የውይይቱስ ሂደት ምን ይመስል ነበረ ከውጭም ከውስጥም ያለው የቀረቡት ጥያቄዎችስ በአመዛኙ ምን ላይ የሚያተኩሩ ነበሩ? ይህንን እንግዲህ ገና ሰርተን ሪፖርት ነው የምናወጣው። አሁን ሶስተኛ ሳምንት ነው፣ ገና አራት ሳምንቶች ይቀሩናል። የሰባት ስብሰባዎች ውጤት ጨምቆ በአንድ ጊዜ ለማቅረብ ያስቸግራል። አንድ በኮሚቴ ነው ያ ስራ የሚሰራው። እስካሁን የተደረጉት ጽሁፎች ለምሳሌ አሁን ትናንትናውን እንኳን ቶሎ ለማስታወስ ብንሞክር ህገ መንግስትን የሚመለከት ነበር። ህገ መንግስቱ እና ብሔራዊ ደህንነትን እንዴት እንደሚያስቀምጥ የጸጥታ ኃይሎች እና በህገ መንግስቱ ውስጥ እንዴት መታጠፍ እንዳለባቸው ነበረ። የመጀመሪያው ተናጋሪ የቀድሞ ዳኛ ፍሬወት ሳሙኤል ያቀረቡት። ሁለተኛውም ከዚሁ ጋር የሚገናኝ የነበረ የቀድሞ የሰራዊቱ የምርምር ዳይሬክተር የነበሩት ኮሎኔል አደረሰ ነበሩ ያቀረቡት እና እሳቸው የጂኦ ፖለቲክ የአካባቢውን ፖለቲካ፣ የሰራዊት አሰፋፈር የዓለም አቀፍ ኃይሎች በእኛ አካባቢ በአፍሪካ ቀንድ እና በቀይ ባህር ላይ እዛ ማንዣበባቸው ስላለው ችግር እና በተለይ ደግሞ በሰራዊቱ አሰላለፍ ላይ አወቃቀር ላይ ይሄ ይህ ክልል ሰራዊቶች ያላቸው ኃይል እየጠነከረ መምጣቱን እና ከፖለቲካው እየጦዘ በሄደ ቁጥር የነሱ በአንድ መዋቅር ውስጥ መገኘት እንደሚገባቸው አበክረው ገልጸው ነበር። ሶስተኛው ደግሞ አቶ ሽመልስ ጌታቸው ደግሞ ቁጥራቸው አናሳ የሆኑ ማህበረሰቦች እንዴት መደራጀት እንዳለባቸው ያንን በሚመለከት በአብዛኛው በደቡብ ኢትዮጵያ ክፍል ያሉትን እና እንደዚሁም ደግሞ ትልልቅ ክልሎች ተብለው የተቀመጡት ውስጥ ያሉትን ለምሳሌ በኦሮሚያ፣ በሶማሌ፣ በአማራ አካባቢ ያሉት ቁጥራቸው አነስተኛ የሆኑ ማህበረሰቦች መብታቸው እንዴት መከበር እንዳለበት ይህንን በሚመለከት ነበር። በመጨረሻ ደግሞ ዶክተር ሶስ ያከብደ እሳቸው ደግሞ የጤናን በሚመለከት እና እነዚህ ግጭቶች፣ ወንጀሎች የሚፈጥሯቸውን ሊያመጡ የሚችሉትን የህሊና ቀውስ ይሄ የህሊና ቀውስ ደግሞ በአንድ ትውልድ ብቻ ሳይሆን ወደኋላ ወደፊትም የሚመጣ እና የሚያስቸግር መሆኑን ጥናት በተደገፈ መሰረት አድርገው አቅርበውልናል። ወደኋላ ስንሄድ፣ ባለፈው ሳምንት የነበረው ደግሞ ከመጀመሪያው የስብሰባው መክፈቻ ጋር የተገናኘ ነበረ። የስብሰባው የመጀመሪያ መሪ ሀሳቦች ስለ ጭካኔ ወንጀሎች ነበረ። የጭካኔ ወንጀሎች መበራከት ምን እንደፈጠራቸው የታዩትን ሁኔታዎች በመመልከት የወንጀሎቹን አይነት ከሩቁም ቢሆን በመመልከት እነዚህ ወንጀሎች በዓለም አቀፍ በተደደገጉ ሕግ ጋይቶች መሰረት የሚያሟሉ መሆናቸውን የኢትዮጵያንም ሕግ የሚያሟሉ መሆናቸው እና የነዚህ የግጭቶቹ አይነቶች በስማቸው መጠራት እንዳለባቸው የመንግስትንም አያያዝ ጉዳዩን ለመፍታት የያዘበትን አካሄድ የሚተቹ ነበሩ ማለት ይቻላል የመጀመሪያው ስብሰባ። ከዛ በኋላ የሁለተኛው ስብሰባ ደግሞ እነዚህ ግጭቶች እንዲፈጠሩ ወይም የጭካኔ ወንጀሎች እንዲፈጠሩ ምንድን ነው ያመጣቸው የሚል ነበረ። በዛ ላይ በመጀመሪያው ላይ የቀርታ እነ ሻለቃ ዳዊት ወልደ ጊዮርጊስ፣ እነ ዶክተር ሰናይት ደረጀ፣ ዶክተር ሰማሀኝ ጋሹ፣ ዶክተር ተድላ ወልደ ዮሐንስ ነበሩ የተናገሩት። ከዛ ደግሞ በተከታዩ ስብሰባ ላይ ዶክተር ዮሐንስ ገዳሙ፣ ዶክተር ደረሰ ጌታቸው፣ ኢንጂነር እንግዳሸት ቡናሬ እና ኢንጂነር ሽፈራው ሉሉ ከአዲስ አበባ እና ዶክተር ዮሐንስ ዘለቀ ነበሩ እና ከንትኖቹ ምንድነው በአጠቃላይ ይታዩ የነበረው የትናንትናው ላይ የህገ መንግስትና የጸጥታ ተቋማትን የአካባቢውን ጂኦፖለቲካ የሚመለከቱ ነበር ማለት ይቻላል። ግን ነገሩን በሙሉ ሰብስቦ ይሄ ነው ለማለት ገና ስራ ላይ ነው ያለ ነው። ፕሮፌሰር ሚንጋም በዚህ በስብሰባችሁ ላይ የሰራዊት ጉዳይ አንስታችኋል፣ እንደ መፍትሄ የሚያስቀመጣችሁት ወይም የተነጋገራችሁበት ሀሳብ ያለ ይመስላል። በአሁኑ ጊዜ ግን እንዳሉት በአንዳንድ አካባቢዎች የክልል ሰራዊቶች እየተጠናከሩ በሚሊሻ ደረጃም እየተጠናከሩ፣ እንደውም ተደጋጋሚ የአደባባይ ላይ ወታደራዊ ሰልፎችን ሁሉ ሲያደርጉ ይታያሉ። ሀገሪቱ ወደ ጦርነት ልትገባ ይሆን እንዴ የሚል ስጋትም በብዙ ቦታ አንዣቧል። ትክክለኛ የሆነ የጦርነት ዝግጅት አይነት አዝማሚያ ያለ ይመስላል። እነዚህን ሁኔታዎች በዝርዝር አንስታችሁ ተነጋግራችኋል? አዎ፣ ጭንቀቱም ዋናውም የተነሳንበትና የንግግሩም ምክንትን ምንድነው አውድ የነበረው አሁን ልክ አንተ በትክክል ያቀረብከው ነው። ይህንን ችግር ለማየት የሞከር ነው። አንደኛ ህገ መንግስቱ ምን ይላል፣ ህገ መንግስቱስ ምን አይልም፣ እና በዛ ውስጥ ያሉት ቀዳዳዎች ምን እንደሚመስል ይሄንን ጉዳይ ጠንቅቀው የሚያውቁት አቶ ፍሬወት ሳሙኤል ነበሩ። ይሄንን ጉዳይ ያቀረቡት ሁለተኛ፣ ኮሮኔሉ ደግሞ ያቀረቡት ይሄ ስትራክቸር፣ ይሄ አወቃቀር፣ የሰራዊቶቹ ራሳቸው የሚይዙት አይነት መሳሪያ ምን እንደሆነ፣ ቁጥሩ ምን እንደሆነ፣ ተጠሪነታቸው ለማን እንደሆነ፣ ይሄ በዝርዝር ውይይት የተደረገበት ጉዳይ ነው እና በመፍትሄም መልክ የመጣው ምንድን ነው እነዚህ የክልል ሀይሎች አንደኛ የሚታጠቁት አይነት መሳሪያ በሕግ መወሰን ይኖርበታል። ከዛ በኋላ ደግሞ በፌዴራል አስተዳደር ውስጥ የሚገቡበት መንገድ መኖር ይገባል በሚል በአሜሪካ ውስጥ ያለውን የናሽናል ጋርድ ተምሳሌት በመውሰድ እዚህ ያለው ናሽናል ጋርድ እንዴት በስቴቶቹ በክፍለ ሀገሮቹ እና በዋናው ፕሬዚደንት የሀገሪቷ የፌዴራሉ ፕሬዚደንት የሚያዛቸው መሆኑን እና የፌዴራሉ ፕሬዚደንት የበለጠ ስልጣን ሊኖረው እንደሚገባ እንደሆነ ነው። በአሜሪካ የተማር ነው። እና የአሜሪካን ተሞክሮ መውሰዱ ይሻላል ወደሚለው አይነት መደምደሚያ ላይ ነበረ የደረሰው የትናንትናው ስብሰባ። በእርግጥ በአሜሪካና በኢትዮጵያ በኩል ያለውን የመንግስት አወቃቀር ስንመለከት አብዛኛው ስልጣን ያለው ኢትዮጵያ ውስጥ በካቢኔው መሪ እጅ ነው፣ በጠቅላይ ሚኒስትሩ እጅ ነው። በአሜሪካ ደግሞ የመንግስቱ መሪ ፕሬዚደንቱ ስለሆኑ ይመስለኛል ጠቅላይ አዛዥም የሆኑት የጦር ኃይሎቹ የአሜሪካ ፕሬዚደንት። እንግዲህ ምናልባት ይሄ በስፋት የምትወያዩበት ይሆናል። ኢትዮጵያ ውስጥ ፕሬዚደንት በአብዛኛው ሴሬሞኒያል የሚባል ወይም የወግ አይነት ሹመት ነው ያለው በአሁኑ ጊዜ በህገ መንግስቱ መሰረት። ሌላው ማንሳት የምፈልገው ነጥብ አለ፣ ፕሮፌሰር ሚንጋ የህዳጣን ብሔረሰቦችን አደረጃጀት አስመልክታችሁ የተወያያችሁበት ጉዳይ ላይ ከአንዳንድ አካባቢዎች አሀዳውያን እየተንሰራፉ ነው፣ የበዙ ነው ኢትዮጵያ ውስጥ የፌዴራል ስርዓቱን ለመጨፍለቅ፣ ለማጥፋት እየተንቀሳቀሱ ያሉ ብዙ አሉ እየተባለ ይወቀሳል በአንዳንድ የፖለቲካ ሰዎች፣ በብዙዎች ማለት ይቻላል አሁን አሁን። እና ይህንን ጉዳይ እንዴት ነው እናንተ ከምሁር አስተያየት የገመገማችሁት? ይህንን ጉዳይ በብዛት የምንመለከተው በሚቀጥለው ሳምንት ነው ከምርጫ ጋር በተያያዘ ሁኔታ እና ሁለት ኃይሎች መኖራቸው ግልጽ ነው። አሁን በአንድ በኩል የግለሰብ መብት የሚሉ በሌላ በኩል ደግሞ የቡድን ወይም የብሔረሰብ መብት የሚሉ ኃይሎች መኖራቸው ግልጽ ነው። በአብዛኛው የፖለቲካ ድርጅቶችን አሰራር እና አወቃቀር ስንመለከት አብዛኛው ደግሞ በብሔረሰብ ወይም ይሄ የቡድን መብት የሚለው ኃይል ያመዘነ ይመስላል። እና ይሄንን ሁኔታ ግን እኛ የምንመለከተው ሕዝቡ በሙሉ የምንወያየት ይኖርበታል። አንዱ አንዱን የሚከስበት ሁኔታ ሳይሆን የሁለቱም ጽንፈ ሀሳቦች ጉዳይ ለሕዝብ ቀርቦ ሕዝቡ ራሱ የሚፈልገውን ይመልከት፣ ይምረጥ ወደሚለው ነው እያዘመመ ያለው። ግን ለማንኛውም ይሄንን ጉዳይ እኛ ሁላችንም ኢትዮጵያውያን በአንድ በኩል ወይ በሌላ በኩል አሉ ተብሎ ስለሚ የመደማመጥም ችግር ስላለ፣ እስቲ የዓለም አቀፍ ኤክስፐርቶች እናምጣ ብለን የሚቀጥለው ሳምንት ስብሰባ በሙሉ ፈረንጆቹ ናቸው የሚኖሩት ከተባበሩት ከምንድን ነው ከዩናይትድ ስቴትስ ትልልቅ ተቋሞች ከናሽናል ኤንዳውመንት ፎር ዲሞክራሲ እንደዚሁ ከአትላንታ ካርተር ሴንተር ከዩናይትድ ስቴትስ ፒስ ኢንስቲትዩት እና እንደዚሁም ከኢትዮጵያ ውስጥ ብዙ ጊዜ የሰሩ አንድ የትምህርት አማካሪ የሆኑ ሰው ይናገራሉ። ቅዳሜ ይሄንን ካየን በኋላ ከምርጫ ላይ ያላቸውን ተዋጽኦ ወይም ተግዳሮቶች ካየን በኋላ ይሄኛው ያመዝናል፣ ይሄኛው ይሻላል የሚባል ነገር የምሁራዊ ግምግማ ይሰጥ ይሆናል ግን ይሄኛው በአብዛኛው መወሰን ያለበት በኢትዮጵያ ሕዝብ ነው። የኢትዮጵያ ሕዝብ በአጠቃላይ ጥቅሙንና ጉዳቱን የሚወያየበት መስመሩ፣ መድረኩ መኖር አለበት። ከዛ በኋላ አብዛኛው ሕዝብ የሚፈልገውን በስራ ላይ መዋል ይቻላል ብዬ ነው የምገምተው። ይሄ ግን የግል ሀሳቤ ነው። የግል ሀሳቡን ከነሱ አይቀር። ፕሮፌሰር ሚንጋ ይሄ የቡድን ነጻነቶችና የግለሰብ መብቶች የሚሉ አገላለጾች ወይም መንገዶች በአብዛኛው በርዕዮተ ዓለም ላይ የተመረኮዙ ናቸው። በቡድን ላይ የሚከራከሩት በቡድን ነፃነቶች ላይ የሚከራከሩ አብዮታውያን ዴሞክራቶች፣ እንዲሁም በግለሰብ መብቶች ላይ የሚከራከሩ ሊበራል ዴሞክራቶች ናቸው ብዙ ጊዜ እና በኢትዮጵያ ውስጥ ሁለቱም አይነት አስተሳሰቦች ተንሰራፍተው እየታዩ ነው። የሚታረቁ ይመስሎታል? መፍትሄ የሚገኝ መግባባት፣ አንድ መስመር ላይ መምጣት የሚችል ይመስሎታል? ከባዱ ስራ እሱ ነው። ከባዱ ስራ እሱ ነው። እና ምንድን ምንድነው የምንሄደው ይሄንን በሁለት አይነት ምንድነው መስፈርቶች ብናስቀምጣቸው፣ አንዶቹ ልክ ባልከው የግለሰብ መብት ሊበራል የሚለው አንደኛው ደግሞ የቡድን መብት የሚለው። የቡድን መብት የሚለውን ነገር በተለያየ መንገድ ማየት ይቻላል። አንደኛው በመደብም ማየት እንችላለን፣ በጾታም ማየት እንችላለን። እኛ ጋር ግን የተዋቀረው በሙሉ ብሔረሰብ ነው ያለው። ያንትን እና እነዛ ደግሞ የራሳቸው ፉክክር አላቸው። የኔ ቦታ ይሄ ነው፣ የኔ ግዛት ይሄ ነው የሚል አይነት ነገር ስላለ የራሳቸው ችግሮች አላቸው። እና ይህንም በሚመለከት እንደውም ጥሩ ጽሁፍ ያቀረበልን ዶክተር ደረሰ ጌታቸው ነበሩ ባለፈው ሳምንት እና ደግሞ እነዚህ በፖለቲካ ልሂቃን ልሂቃን እንኳን የሚለውን ነገር መጠቀም ብዙ አልፈለግኩትም፣ ግን በስብሰባው ላይ የተነሳ ነው ሊት ለማለት ነው። ብዙ ጊዜ ሊህቃን የሚሉት ዳኞች እንግዲህ ወይም ስልጣን ፈላጊዎች ብንላቸው ይሻላል። ሊህቅ ሲባል እንግዲህ ያወቀ ማለት ነው እና እሱ ላይ ብትተወኝ ጥሩ ነው። ይቻላል። እና ዶክተር ዮሐንስ ገዳመው እና ዶክተር ደረሰ ጌታቸው ይሄንም በሚመለከት ነበር በብዛት ያቀረቡት። ዶክተር ዮሐንስ ዘለቀም ከዚሁ ጋር የተገናኘ ነበር እና እነሱ ያንን ያቀርበውታል እንግዲህ። ይሄ ደግሞ ጉዳይ ተመልሶ ይመጣል በሚመጣው ሳምንት ላይ። የፖለቲካ ድርጅቶቹ መዋቅር ምን ላይ ስምምነት ሊፈጥሩ ይችላሉ፣ ምን ላይ ስምምነት ላይኖራቸው ይችላል የሚለውን አይነት ነገር እስኪ ኤክስፐርቶቹ ምን እንደሚሉ ከሌሎች ሀገሮች ደግሞ ተመክሮች መውሰድ ስለሚኖርብን ለዚህ ያንን መጠበቁ ጥሩ ይመስለኛል። ታይተዋል የምትሏቸውን የጭካኔ አድራጎቶች ኢትዮጵያ ውስጥ በስማቸው መጠራት አለባቸው ተብሎ ስምምነት ላይ ተደርሷል ብለውኝ ነበር። ምን ብላችሁ ጠራችኋቸው ለመሆኑ? የተባበሩት መንግስታት የጄኖሳይድ ፕሪቨንሽን የሚለው እነዚህ የብዙሃን የዘር ፍጅቶችን ለማቆም የሚለውን ከዛ በኋላ ደግሞ ጀኖሳይድ ዎች ኢንተርናሽናል ያወጣቸውን መስፈርቶቹን ይዘው ነበር ተናጋሪዎቹ ሲናገሩ የነበሩት እና እነዛን የህግ መሰረቶች ካደረጉ በኋላ ኢትዮጵያ ውስጥ የታዩትን ደግሞ የወንጀል አይነቶች ሲመለከቱ እነሱ በኢትዮጵያ ውስጥ የጀኖሳይድ ተፈጽሟል ወይም ለመፈጸሙ ምልክቶች አሉና ሰፊ ምርመራ ያስፈልገዋል። የሚከሰሱትም ሰዎች በትክክለኛው የህግ አንቀጽ መከሰስ አለባቸው። እንደውም ኢትዮጵያ እነዚህን ህጎች መጀመሪያ ከፈረሙት ሀገሮች በአስራ ዘጠኝ መቶ አርባ ዘጠኝ ላይ ስምምነቱ ላይ የፈረመች እንዲሁም የመጀመሪያዋ ፈራሚ ነች ብሎ ነው አንደኛው ተናጋሪ ያቀረበውና ወደዛ መሄድ አለበት። አቃቤ ህጉም አሁን እየከሰሰ ያለው በሽብርተኝነት ወይም መንግስትን እንትን በማለት ሰላም በመበጥበጥ የሚሉት አይነት አካሄዶች ይሄኛውን ግንዛቤ የወሰዱ አይደሉም የሚለው አይነት ነው ያለው እና የበቂ ምልክቶች ስላሉ መንግስት ሙሉ ምርመራ ነፃ ምርመራ ማድረግ ይኖርበታል። ራሱም ማድረግ ካልቻለ ደግሞ የዓለም አቀፍ ድርጅቶችን ድጋፍ ቢጠይቅ ጥሩ ይሆናል ወደሚለው አይነት ሀሳብ ነው ያዘመመው እና የሶስት ሰዓት ተኩል ቪዲዮ ነው ያለው ቪዲዮ ሙሉ አለ። እና ያንን መመልከቱ እና ድምዳሜ መውሰዱ ይሻላል። ትክክል ሳላቀርበው ቀርቼ እንደሆነ። የጂኦፖለቲካ ጉዳይን ካነሳችሁ አይቀር፣ ፕሮፌሰር ሚንጋ በአሁኑ ጊዜ በተለይ ደግሞ ከህዳሴ ግድብም ጋር እና ከአባይ አጠቃቀም ጋር ተያይዞ ከሌሎችም ሁኔታዎች ጋር የኢትዮጵያ አቀማመጥ የኢትዮጵያ ሁኔታ መገኛዋ ምን ይመስላል? ተባለ በዚህ ጉባኤ ላይ። አፍሪካ ቀንድ የሚገኘው በዓለም ላይ ትልቅ ንግድ የሚንቀሳቀስበት በባብኤል መንደብ ያለ ነው። ከላይ ግብጽ አለች፣ ከታች እነ ጅቡቲ እነ ሶማሊያ አሉ። እኛ ደግሞ በመሀከል ያው ወደብ የሌለን ሀገር ሆነን ተቀምጠናል። የመቶ ሚሊዮን ህዝብ ሀገር ነው የተፈጠረው ከባህሩ ማዶ በየመን ጉዳይ አለ። ሌላው ደግሞ ውይይቱ ላይ ብዙ ያልተነሳው ገና ወደፊት የሚቀርብ አለ። የቻይናዎቹ ይሄ የሲልክ ኤንድ ቤልት ሮድ የሚሉት አለ። ምንድን ነው ሐር እና ምንድን ነው የሚለው በጣም መቀነት፣ ትልቅ ባቡር ስራ እየተሰራ የመርከብ ንግድ ብዙ ያለበት እና እስያና አውሮፓ የሚገናኝበት ቦታ በመሆኑ የተነሳ የዓለም ሀያል ሀገሮች በሙሉ እዛ ቦታ ላይ አሰፍስፈው ነው ያሉት። ትንሹ ሀገር ጅቡቲ ላይ ብቻ የስድስት የሰባት ሀገር ጦር ሰራዊት ነው ያለው። ወታደራዊ መደቦች ማለት ነው። ሌሎቹ ደግሞ ተጫዋቾቹ አሁን እነ ቱርክ፣ እነ ግብፅ፣ እነ ሳውዲ አረቢያ፣ እነ እስራኤል እነዚህ በሙሉ በአካባቢው ላይ ውጥረት ያለበት ሁኔታ ነው። ስለዚህ የአንድን ሀገር ሰላም ለመመልከት ወይም ዲሞክራሲ ወይም ምርጫ በሚታሰብበት ጊዜ የአካባቢውን የሀይል አሰላለፍና እነዚህ ሀገሮች በሙሉ ኢትዮጵያ ውስጥ አንድ ነገር የሚፈልጉት ነገር ይኖራል፣ ወይ በመጥፎ መንገድ ወይ በጥቅም በመያዝ እና ይህንን ጉዳይ ብዙ ጊዜ ይረሳል፣ አይታይም። እርስ በርሳችን የምንከራከረው ውስጥ ስላለው በጣም ሎካል በሆኑ ነገሮች ስለሆነ የአካባቢውን ሁኔታ ማየት ግድ ይሆናል። ያኛው በባህሩን በቀይ ባህር አካባቢ ባለው ሁኔታ ሲሆን፣ ሁለተኛው ደግሞ የዚህ የአባይ ተፋሰስ አገሮች ጉዳይ ውጥረት አለ። እሱ አሁን በብዛት ህዝቡ የሚናገረው ነው። በኢትዮጵያ መንግስትም ላይ ትኩረት የተሰጠው ጉዳይ ነው። እንደውም አሁን ደግሞ ግብጾች እንደውም ትናንትና ነው ከትናንት ወዲያ የሰማሁት ራሳቸው ዌቢናር ጀምረዋል። በዚህ የግብፅ ኤምባሲ እዚሁ ዋሽንግተን ያለው እኛም ደግሞ በሚቀጥለው ኦክቶበር ሶስት ላይ አንድ አንዱ ሳምንት እንዲሁ አባይንና ያንን ከዛ ጋር ተጓዳኝ የሆኑ ነገሮችን የሚመለከት ነው። ዌቢናር ያሉኝ የኢንተርኔት ላይ ውይይት ማለት ነው። የኢንተርኔት ውይይት ማዘጋጀቱን የግብፅ ኤምባሲ ሰምቻለሁን። ፕሮፌሰር ሚንጋ ገና ውይይታችሁ ይቀጥላል። ብዙ ነጥቦች እንደምታነሱ ነው የሚጠበቀው። እኛም እንደዚሁ እየተከታተልን እናሳውቃለን። በተለይ ዶክተር ሶስና ከበደ አነሱት ያሉኝ የዚህ የማህበራዊ ስ የስነ ልቦና ጤና ጉዳት ጉዳይ ለተከታታይ ዓመታት እና ዘላቂ በሆነ ሁኔታ በትውልዶች ደረጃ በሚዛመት ሁኔታ ሀገሪቱን እየጎዳት ነው። ብዙ ትርክቶች የሚባሉ ሁኔታዎች እየተነሱ ጊዜውን የማይመጡ ናቸው፣ የሞቱ አጀንዳው እየተቀሰቀሱ ወደ ትርምስ እየከተቷት ነው፣ ሀገሪቱን ለአደጋ እያጋለጧት ነው የሚሉ ተንታኞችና አስተያየት ሰጪዎች ይሰማሉ በየአጋጣሚውና በዚህም በኩል ምናልባት ሰፋ ያለ ውይይት የምታደርጉ ከሆነ ወደዚያ እንመለሳለን። ምናልባት ዶክተር ሶስናንና ሌሎችም እንደዚሁ በጉዳዩ ላይ የሚሰሩ የጤና ባለሙያዎችንም ቀረብ አድርገን እናማክራለን። ውይይታችሁ እየተሳካ እንዲሆን እመኛለሁ ፕሮፌሰር ሚንጋ ወደፊትም እንደዚሁ እየተመለስን የራእይ ለኢትዮጵያን ዘጠነኛ ጉባኤ እንደዚሁ መገምገም፣ ለሕዝብ ማቅረብ የምትሄዱበት ሁኔታ ጥረት በማድረግ እንቀጥላለን። ለዛሬ ግን እጅግ በጣም አድርጌ አመሰግናለሁ። ለጊዜው በድጋሚ እንኳን አደረሰ መልካም ዘመን እንዲሆንለው እመኛለሁ። ጊዜ ስለሰጠኸኝ አቶ ሰለሞን አመሰግናለሁ። አምሳል ምትኬ ነች። ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምንሰናበታችሁ አዘጋጆችና ያስተናገድኳችሁም ጽዮን ግርማና ሰሎሞን አባተ ነን። መልካሙን ሁሉ እንመኛለን። ከእኛ ጋር ስላመሻችሁ ከልብ እናመሰግናለን። መልካም አዲስ ዓመት ይሁን። እባኮ እባኮ በአዲሱ ዓመት ራስዎን ከኮሮና ቫይረስ መጠበቅ ጨርሶ አይዘናቡ እጆችን መታጠብ፣ በአካል አለመቀራረብ፣ የአፍንጫና የአፍ መሸፈኛዎችን ሁልጊዜ መጠቀም እና በአግባቡ መጠቀም፣ በንጽህና መያዝ መፍትሄዎች ናቸው። ዛሬ ሰላም ጤና ይስጥልን። በደህና ደ